ሁሉም ሰው ኖሮ መሞቱ ካልቀረ የእኔ መኖር እኔ የሚያስደስቱኝ ነገሮች ሁሉ ሰርቼበት ነው ማልፈ። የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝን ነገር ከማድረግ ወደኋላ አለ። በቀዳሚው ዘገባችን ሳያት ደምሴን ይዘናታል። ያዳመጣችሁት የእሷን ድምጽ ነበረ። የጋቢና ጉዟችን ከአሜሪካ ድምጽ ተጀምሯል። ለምሽቱ አብሬያችሁ የማመሸው ጽዮን ግርማ ነኝ። የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው የመንግስት ከፍተኛ ባለስልጣናት ፍርድ ቤት አልቀረቡም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ተከሳሾቹ ጠይቀዋል። ዝርዝር አለን። ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ ሳቀኝ። ካሌንደር ላይ ሰኔ፣ ሐምሌ፣ ነሐሴ የሚለውን አይቼ ሳቄ ነው የመጣው። ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቼው በጣም ነው የገረመኝ። በኮሜዲያንነቱና በትወና ረጅም ጊዜን ያሳለፈው ደረጀ ሀይሌም ስለ ስራው አጫውቶናል። በፌስቡክ አት ቪኦኤ አምሃሪክ በቀጥታ በሚተላለፈው ስርጭት ላይ አስተያየቶቻችሁን ስጡን፣ ለአየር እናበቀዋለን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ላሉት ከምሽቱ ዜናዎች ጋር ጽዮን ግርማ ተመልሼ መጥቻለሁ። በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስት ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለማርያም ደሳሌኝ ሲሆኑ፣ ጽፈት ቤታቸው መልስ ሰጥቷል። ተከሳሾችና ጠበቆች ግን መልሱን አልተቀበሉትም። ምክንያቱም በ በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው ቀርበው እንዲመሰክሩ ሲሉ ጠይቀዋል። ዝርዝሩን ወደ በኋላ ላይ ዘን እንመለሳለን። ግብጽ እንደ አውሮፓውያን አቆጣጠር በ2013 ዓ ም በአንድ ወታደራዊ ጥቃት ላይ ጥቃት ፈጽመዋል ያለቻቸውን 15 እስላማዊ አማጽያን በስቅል አቀጣች። እንደ አውሮፓውያን አቆጣጠር በ2015 ስድስት ጅሃዲስቶች በስቅላት ከተቀጡ ወዲህ ይህ የዛሬው የሞት ቅጣት ግብጽ ውስጥ ከፍተኛው ሲሆን የተፈጸመውም ሰሜን ካይሮ ላይ በሚገኙት ሁለት እስር ቤቶች ውስጥ መሆኑ ታውቋል። ባለፈው ወር በሲና መስጊድ ውስጥ በ ሶስት መቶ ህዝብ ላይ ከተገደሉ ወዲህ የግብጹ ፕሬዚዳንት አብዱልፈታህ አልሲሲ እስላማዊ መንግስት ንኝ በሚለው አማጺ ቡድን ላይ ከፍተኛና ልዩ ጥበቃ እንዲካሄድ ማዘዛቸው ታውቋል። በሌላ በኩል አንዲት እንግሊዛዊት ግብጽ ውስጥ እንዳይገባ የተከለከለ ህመም አስታጋሽ ኪኒን ደብቃ በማስገባቷ ለእስር ተዳርጋለች። የግብጹ ፍርድ ቤት ዛሬ ማክሰኞ በ33 ዓመቷ ላውራ ፕሎማር ላይ የሶስት ዓመት እስራት የፈረደባት ሲሆን ግለሰቧ ትራማዶል ማዶል የተባለውን እና የተከለከለውን ኪኒን ቦርሳ ውስጥ ደብቃ ለማስገባት ስትሞክር ነው ቀይ ባህር አካባቢ ባለችው ሃርጋዳ የመዝናኛ ከተማ ላይ በጉምሩክ ፖሊሶች ፍተሻ የተያዘችው። ትራማዶል ግብጽ ውስጥ በአደንዛዥነት በመፈረጁ እንዳይገባ የተከለከለ መድኃኒት ሲሆን ፕሎመር ብርቱ የጀርባ ሕመም ለነበረባት ግብጻዊ ጓደኛዋ ነበር ደብቃ ለማስገባት የሞከረችው ተብሏል። ብይኑ ይግባይ ሊባልበት እንደሚችልም ተገልጿል። ላይቤሪያውያን ቀጣዩ ፕሬዚዳንት ለመምረጥ ዛሬ ማክሰኞ ሁለተኛውን ዙር የድምፅ አሰጣጥ እያካሄዱ ናቸው። የቀድሞ ታዋቂ የእግር ኳስ ተጫዋች ጆርጅ ዊሃ ምክትል ፕሬዚዳንት ጆሴፍ ቦካ ናቸው በላይቤሪያ ህገ መንግስት መሰረት የተፈቀደውን የሁለት ጊዜ የስልጣን ዘመን እየጨረሱ ያሉት ፕሬዚዳንት ኤለን ጆንሰን ለመተካት እየተፎካከሩ ያሉት በመጨረሻም የሩሲያው ተቃዋሚ መሪ አሌክስ በቀጣዩ ዓመት በሚካሄደው ፕሬዚዳንታዊ ምርጫ ህዝቡ እንዳይሳተፍ ጥሪ ማድረጋቸው ህገ ወጥ ሊሆን ይችላል ሲሉ አንድ የክሬምሊን ቤተ መንግስት ቃል አቀባይ ተናገሩ። አድማጮች ለሰአቱ የያዝኳቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ ስንሻገር Gabina V let's cross boundaries together. What a major gabachinal fallin. በእስር ሆነው እየተከራከሩ የሚገኙት አራቱ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት በምስክርነት የቆጠሯቸው ከፍተኛ የመንግስቱ ባለስልጣናት ዛሬ ፍርድ ቤት ሳይቀርቡ ቀሩ። ለምስክርነት ከተቆጠሩት አንዱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሆኑ ጽህፈት ቤታቸው መልስ ሰጥቷል። ተከሳሾቹና ጠበቆቹ ግን መልሱን አልተቀበሉ። ጠቅላይ ሚኒስትር ኃይለማርያም በደረሳቸው መጥሪያ መሰረት ቀርበው እንዲመሰክሩ አሊያም ታስረው አርባው እንዲመሰክሩ ሲሉ ተከሳሾች ጠይቀዋል። መለስካቸው አማ ከአዲስ አበባ አጠር ያለ ዝርዝር አድርሶናል። ጠቅላይ ሚኒስትር ኃይለ ማርያምን ጨምሮ አምስት ከፍተኛ የመንግስት ባለስልጣናት አራቱ የኦፌኮ አመራር አባላት በተከሰሱበት ጉዳይ ምስክርነታቸውን እንዲሰጡ መጥሪያ ቢላክላቸውም ባለስልጣናቱ ዛሬ በችሎት ሳይቀርቡ ቀሩ። በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት ቀርበው ዛሬ የምስክርነት ቃላቸውን ይሰጣሉ ተብሎ ይጠበቁ የነበሩት ጠቅላይ ሚኒስትር ኃይለማርያም ደሳለኝ አቶ አባዱላ ገመዳ፣ አቶ ለማ መገርሳ፣ ዶክተር አብይ አህመድና ወይዘሮ ጫልቱ ሳኒ ናቸው። ፍርድ ቤቱ እንዳስታወቀው ከጠቅላይ ሚኒስትሩ ጽሕፈት ቤት መልስ ተሰጥቷል። ጠቅላይ ሚኒስትሩ በተደራራቢ ሥራ ምክንያት ዛሬ በመጥሪያው መሠረት ፍርድ ቤት ሊገኙ እንደማይችሉ የደብዳቤው መልስ እንዳስታወቅም ፍርድ ቤቱ አብራርቷል። ከተከላካይ ጠበቆች አቶ አመሐ መኮንን ጉዳዩ ይበልጥ እንዲብራራ ጥያቄ አቅርበዋል። ተከሳሾች ምስክር የቆጠሩት ግለሰብ ዜጎችን እንጂ ተቋማትን እንዳልሆነ፣ ጠቅላይ ሚኒስትሩ ዛሬ ባይመቻቸው ጊዜ ተፈልጎ ሊቀርቡ እንደሚችሉ አመልክተዋል። ከተከሳሾቹ መካከል የኦሮሞ ፌዴራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ በበኩላቸው ጠቅላይ ሚኒስትሩን ለምስክርነት በግለሰብ ደረጃ እንደቆጠሯቸው አስታውሰው በደረሳቸው የፍርድ ቤት መጥሪያ መሠረት ቀርበው እንዲመሰክሩ፣ ያ ካልሆነም እንደ ማንኛውም ዜጋ በሕግ ተገደው በፖሊስ ተይዘው ፍርድ ቤት ቀርበው እንዲመሰክሩ አመልክተዋል። ለአራቱም ባለሥልጣናት መጥሪያ እንደተላከ ቢገለጽም ለመድረሱ የቀረበ ማስረጃ አልነበረም። ፍርድ ቤቱ በጉዳዩ ውሳኔ እንደሚሰጥ አስታውቆ በሚቀጥሉት ሁለት ቀናት ቀሪዎቹ የመከላከያ ምስክሮች እንዲሰሙ ትእዛዝ ሰጥተዋል። አቃቤ ሕግ አራቱን የኦፌኮ አመራር አባላት ማለትም አቶ ክርሜስ ሳያ ነው፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላ እና አቶ በቀለ ገርባን ጨምሮ በ22 ተጠርጣሪዎች ላይ በሽብር ድርጊት ወንጀል ክስ መስረቶባቸው ሲከራከሩ ቆይተዋል። ከሃያ ሁለቱ ተከሳሾች ፍርድ ቤቱ አምስቱን በነጻ ሲያሰናብት፣ አሥራ ሰባቱ እንዲከላከሉ በይኖባቸዋል። እንዲከላከሉ ከተበየነባቸው መካከል አቶ በቀለ ገርባ የሚከላከሉት ግን በመደበኛ የወንጀል ክስ እንደሆነም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ተከታዩ ዝግጅታችን ደግሞ በትላንትናው ምሽት ለዛሬ በይደር ያቆየ ነው። የተዋናይት ድምፃዊት፣ የፋሽን ባለሙያና ዳይሬክተር ሳያት ደምሴ ቃለምልልስ ይሆናል። ሳያት ደምሴ በቅርቡ እዚህ ዋሽንግተን ዲሲ መታ በነበረበት ወቅት የጋቢና እንግዳችን ነበረች። ስለ ስራዋና ሕይወቷ በጥቂቱ አካፍላናለች። የትላንትናውን ምሽት ቃለምልልስ ክፍል ሁለት ክፍል አንድን ያቋረጥ ነው። ሳያት በበርካታ ፊልሞች ላይ ለምን እንደማናያት ጠይቂያት ስክሪፕቶች ይደርስሻል ወይ ከደረሰሽ ማትሰሪበት ምክንያት ምንድን ነው የሚል ጥያቄን ሰንዝሬ ነበረ። ለእሱ ምላሽ እየሰጠች ገታ ያደረግ ነው ቃለ ምልልሱን ከዛው እንቀጥላለን። የኔን አቋም ልንገርሽ፣ በጣም ደክሞኛል። ሴቶች ቆንጅዬ ልጅ ሁና የስቶሪ ማስኬጃ የታሪክ ማስኬጃ ብቻ ከመሆን አጭር ቀሚስ ለብሰሽ ውበት መታያ አይደለም ፊልም ስራ። የሆነን ሰው ቤት ውስጥ ገብተሽ ታሪኩን መንገሪያ ነው። ያንቺን ታሪክ እኔ ነኝ የመጫወትልሽ። ሁልጊዜ የእኛ አገር ሴቶች ቆንጆ ብቻ አደሉ፣ ጸጉራቸውን ተሰርተው ረዥም ተጠቅለው የሚሉ ሴቶችን ብቻ አይደሉም። ሀብ በጣም ጠንካራ ሴቶች፣ እኔ እንደም በስራዬ በጣም እድለኛ ነኝ። በጣም ጠንካራ ሴቶች አጋጥመውኛል። በጣም ሊነገርላቸው ታሪካቸው የሚገቡ ብዙ ሴቶች አጋጥመውኛል። እነሱን እያየን ነው እኛ የምንበረታው። በወንዶች በታጠረ ማህበረሰብ ውስጥ ትንንሽ ሴቶችን ማየት የሆነ የሆነ ቦታ ያጠነክርሻለን። ለራስሽ ምክንያት እንዳትተጫረቅሻሉ። እኔ ዚህ ቦታ ያልደረስኩት ሴት ስለሆንኩ ናት። ሴት እዛ ቦታ ደርሶ ታያለሽ። ሶ የሚመጡት ሁሉ ነገሮች ቆንጅዬ ልጅ የሆነን ሰው ወዳ ሀብታም ወዳ ድሀውን አንድ አይነት ሆነብኝ። እኔ ደግሞ ብዙ መናገር እፈልገዋለ ና አልገጣጠማል። ለዛ ነው የቴሌቪዥን ድራማዎች አሁን በጣም ተበራክተዋል። ፊልሞችም ተበራክተዋል። እኛም በዚህ በአሜሪካ ድምጽ አንድ ጊዜ ከባለሙያዎች ጋር ይህን ጉዳይ ዳስ ነው ነበር። ጠንካራ ሴቶች የሚታዩበት የቴሌቪዥን ድራማና ፊልም የለም። ጠንካራ ካራክተሮች፣ የሴት ካራክተሮች የሚገነቡበት ቦታ የለም። ሴቶቹ ሁልጊዜ በደካማነት ቦታ ላይ ተቀምጠው የሚታይ ነው። ድራማዎቹ ሁሉ በእውነተኛው ዓለም ያለው የሴቶች ገጸ ባህሪ ይሄ ስለሆነ ነው ወይስ ደግሞ እሱ በጣም ገበያ ስለሚያመጣ ነው? እንደዚህ አይነት ነገሮችን ከፊልም ደራሲዎች ጋር ትነጋገራላችሁ፣ ከዳይሬክተሮች ጋር ትነጋገራላችሁ? ምክንያቱም በኢትዮጵያ ፊልም ማደግ ላይ የሚሰሩ ደግሞ በርካታ ልጆችን አውቃለሁና እንደዚህ አይነት የመወያየት የመገናኘት እድሉ አላችሁ ወይስ ስክሪፕቱን ሰጥተዋችሁ ከዛ መተወን ብቻ ነው ስራችሁ የሚገርምሽ እኔም ብዙ ጊዜ የምለው ነገር ነው ሆን ያነሳሹ ነገር ሴቶችን ቆንጆ ብቻ አድርጎ መሳል ለሴቶቹን ብቻ አይደለም መጥፎ ወንዶቹን መናቅ ነው የእኛ አገር ወንዶች የሚወዱት እንደዚህ አይነት ሴት ብቻ ነው ማለት ነው ከተማ ውስጥ ያሉት ሴቶች እነዛን ጠንካራ ወንዶች ያሳደጉ ወልደው ያሳደጉ ሴት ልጅ ወንድን ያበቃች እናት ናት እኮ ይሄ ወንድነት ማንነት እንዲኖረው የእናት የሆነ ፓርት ተወስጅ ያለች ከእናትሽ ተመልካቹ አይፈልግም ይሉሻል ተመልካቹ የሚፈልገው እንደዚህ አይነት ሴት አግብቶ መኖር ነው ኢንዱስትሪው የተወሰነ ሰው ነው የያዘው በጣም የሚፈልጉት ደግሞ የተሻለ ነገር የሚሰሩ ሰዎች ተይዘዋል በብዙ ነገር ታንቀው በአቅም በቦታ ለመመቻቸት በእቃ እጥረት ተይዘዋል ተሰብስበን እናወራለን ግን እንደምንፈልገው የሚያራመድ አይደለም እኛ አገር ፕሮዲሰር ሲመጣ ሙያውን የሚያውቀው አይደለም። ገንዘብ ያለው ሰው ነው ብዙ ጊዜ የሚመጣው። ማስተላለፍ የሚፈልጉትን መልእክት ሳይሆን እንደዚህ አይነት ፊልም ሰራ መባል ነው እንጂ እኔ እንደዚህ አይነት እናት ነበረኝ፣ እኔ እንደዚህ አይነት ወንድም ነበረኝ፣ እኔ እንደዚህ አይነት መሪ ነበረኝ፣ እኔ እንደዚህ አይነት አሳዳጊ ነበረኝ። እነሱ ታሪክን ነገር ሊልሽ የሚመጣ የለም። እከሌትን ማሰራት ትፈልጋሉ፣ እከሌን ማሰራት ትፈልጋሉ። ቤቱ ፓርቲ ይዘጋጃል። እነ ከሌን ፊልም አሰራው በጣም ታዋቂ ሰው ሆነ። ይሄ ነው ታሪኩ በሙሉ። ከባድ ነው። በእኛ አቅሙ ያለው ገና ገንዘቡ ወደ እውቀቱ ወደ አላችሁ ሰዎች አልመጣም። አጭር ቀሚስ ለብስሽ የምትሰሪበት ስክሪፕት መጥቷል ምናምን የተባልሽ ነው ስክሪፕት የሚደርስሽ እስከ ዛሬ እኮ አጭር ቀሚስ ለብስሽ አይነትሽን ቻናቅ ምናምን ትባያለሽ። ትነጋገራላችሁ፣ ለምሳሌ ከፊልም ሰሪ ጓደኞችሽ ባለሙያዎች ጋር እሰማለሁ። አንዳንዶች የፊልም ባለሙያዎች፣ ታዋቂ የሆኑ የፊልም ባለሙያዎች የምንፈልገውን ስክሪፕት አናገኝም፣ የምናገኛቸው ስክሪፕቶች ተመሳሳይ ናቸው ሲሉ እሰማለሁ እና። ትነጋገራላችሁ ሁላችንም አንነጋገርም፣ ግን በአንቺ ከአንቺ ጭንቅላት ጋር የሚመሳሰል የመሰለሽን ታገኘዋለሽ። ምክንያቱም እንደ ማንኛውም ሰው ትወጃቸዋለሽ። አንቺም እኮ ፊልማቸውን ገዝተች ታያለሽ። ሲወጡ እንደ ማንኛውም ሰው ከሌ ብለሽ የምታዩ ፊልም አተሮች አሉ። እነሱን መወዳቸውን አገኛቸዋለሁ፣ እናወራለን። ግን አንዳንድ ጊዜም ደግሞ እንጀራም ነው። ልክ አሁን እንጨት ሰሪ ሁሌ የሚያምር ጠረጴዛ አይሰራም። የሆነ ጊዜ ጎደል ያለ ጠረጴዛ ይሰራል። የሆነ ጊዜ አልጎደል እንጀራቸውም ስለሆነ አንዳንድ ጊዜ ደስ የሚል ይሰራሉ። አንዳንድ ጊዜ ደግሞ በቃ ለእንጀራ ብለሽ ታደርጊዋለሽ። ስንት ፊልም ነው የሰራሹ? ከሰራሻቸው ፊልሞች የተወደዱልሽ የት ናቸው? ለምሳሌ አጭር ቀሚስ ያላደረግሽበት ረጅም ቀሚስ አድርገሽ የሰራሻቸው ፊልሞች የታዩ አሉ? እንደሱ ከሰራሻቸው ፊልሞች ውስጥ አሁን አሁን ሳስበው፣ ውበቴን አልተጠቀምኩበትም። አጭር ቀሚስ ለብሼ የሰራሁበት ፊልም የለኝም። አምስት ፊልም ነው የሰራሁት እስካሁን። ተቀባይነቱ እንዴት ነበረ? ይለያያል። ያልደረሰበት ሰው አይገባውም፣ የደረሰበት ይገባዋል። አንዳንድ ፊልም የምንወደው ከኛ ልምድ ተነስተን አይደል? በህይወትሽ የነካሽን ተወጇዋለች፣ ያልነካሽን ደግሞ ደስ ይላል ብለሽ ታልፈዋለች። ስለዚህ በእኔ አመለካከት ሁሉም የተወደደ ይመስለኛል። ሰዓት እንግዲህ ሙዚቃ ስትሰሪ ከሙዚቃው ይልቅ ፊልሙ ይሻላል፣ ፊልሙ ላይ ትጎብዛለች ሙዚቃው ይቅርባት የሚሉ አስተያየቶች በጣም በርከት ብለው ይሰጣሉ። የዛ ነው ያህል ደግሞ ወጣት ልጆች በተለይ ተማሪዎች ደግሞ ወደውታ ያሉ ስራዎችሽን ና አንቺ ምንድነው ያለሽ አስተያየት በሙዚቃው ና በፊልሙ መካከል ችሎታሽን እንዴት ነው መዝነሽ የምትገልጩ? እንኳን ይህን ጥያቄ ጠየቅሽኝ። ብዙ ጊዜ መናገር ፈልጋለሁ። አይ ዋንት ሁሉም ሰው ኑሮ መሞቱ ካልቀረ የእኔ መኖር እኔ የሚያስደስቱኝን ነገሮች ሁሉ ሰርቼበት ነው ማልፎ የሌላውን ሰው መብት፣ ባህል፣ አስተሳሰብ አይንካ እንጂ የሚያስደስተኝን ነገር ከማድረግ ወደ ኋላ አለ። እኔን ያስደስተኛል። ሰው ደግሞ የወደደው ነገር ያምርበታል። አንቺ ውድድ አድርገሽ የለበሽው ነገር ያምርብሻል። አንዳንድ ጊዜ ለሴት ልጅ ዓለም የፈቀደችው እንድናየው የተፈቀደልን መንገድ እናጥራል። ለወንድ ልጅ ኪነጥበብ በጣም ይሰጣል። ቁጭ ብሎ መጽሐፍ ይችላል፣ ምን ይላል። ለሴት ልጅ ግን እንደሱ ማድረግ አንችልም። ብዙ የህይወት ጥያቄና ትግል አለብን። ሙዚቀኛ ብቻ ስለሆንች መቀመጣትሽ፣ መማር አለብሽ። ቆንጆ ስለሆንች ብቻ አሁን ዘመኑ ተለይቷል። ቁጭ ብለሽ ራስሽን አዳምጠሽ ለመጽሐፍ ምናምን ህይወት እኛን የበለጠ መስዋዕትነት ይጠይቅብናል። ስራዎችን በኪነ ጥበብ ሚዛን ላይ አስቀምጠው የሚመዝኑ ሰዎች አሉ። ለምሳሌ አንቺ ቅድም ስታነሹ እስካስ ደሰተኝ ድረስ ብለሻል። እስካስ ደሰተኝ ድረስ ደስ ያለኝን ነገር ብሰራ ብለሻል። ግን አንዳንድ ጊዜ ሙያ ለባለሙያ ወይም ሙያ ለሙያተኛ ኪነ ጥበብም ራሱን የቻለ ዋጋ አለው የሚሉ አሉና እሱን ሳያሟላ ነው ወይ ዝም ብለሽ ምትዘፍኒው? ኧረ አይመስለኝም። እኔ እንዲሁም በጣም አስተያየት መጠየቅ እወዳለሁ። የሚገርምሽ እኔ ከፍና ዝቅ አልፈራ። ይሄ ያስጠላል መባልን ይሄ ያምራል መባልን አልፈራ። ለሰው ሳላሳይ ይሄ እንዴት ነው ሳልል አላወጣውም። ግን ደግሞ ማወቅ ያለብሽ ነገር በሆኑ ሰዎች ደረጃ ብቻ እየተገመገመ ሙዚቃ የሚሰራ ከሆነ የዛ አይነት ሙዚቃ ብቻ ነው የሚኖረው የሆነ አይነት ሙዚቃም እንዲኖር መንገዱ መለቀቅ አለበት። እንዴ እዚ ኮ፣ አሜሪካ እያወሩ ሁሉ ሲዲ ይሸጥ የለ እንዴ? ቁጭ ብለው ዛሬ ደብሮኛል፣ ጸጉሬን እንዲሰራ ወጥቼ ምናምን ብላሽ ሲዲ ትሸጫለሽ። ለአርት መመዘኛው መሆን ያለበት ብዙ ነገር ነው በአንዴ ይሄ እኛን ሀገር አይደለም። ግጥሙ እንደዚህ ነው፣ ዜማው እንደዚህ ነው ተብሎ መሆን ያለበት አይመስለኝም። ግን እኔ በተሻለ መጠን አስተያየት ጠይቃሉ ብዬ አስባለሁ ክሊፕ ዘፈንሽን ስትሰሪ አብረሽ በጣም በርካታ ክሊፖች ትሰሪያለሽ። እነሱ በጣም ብዙ ዋጋ ያስከፍሉሽም። ምክንያቱም በቀረጻ ለአንድ የሙዚቃ ክሊፕ ለመስራት የሚያስከፍለው የገንዘብም፣ የጉልበትም፣ የጊዜም ዋጋው ከፍተኛ ነው እና እንደዚ አይነት ፊልም የመሳሰሉ የሙዚቃ ክሊፖችን ነው የምትሰሪው። እነሱ ብዙ ዋጋ ያስከፍሉሽም ከገንዘብ ከጊዜ አዎ ግን እኔ ምንም ቀላል ነገር ወድጄ ማላቅም ሰርቼ ማላቅም፣ ገብቶሻል። ቀላል ቢሆን ሁሉም ሳያደረገዋል። የምትወጁ ነገር ዳይሬክት በጣም እወዳለሁ ዳይሬክት ማድረግ እና ዘፈኖቼን ስጽፍ ደግሞ ሁሉም ታሪክ አላቸው። ዝም ብዬ አልጽፈው። እሱን ታሪክ መናገር ስለምፈልግ መስዋዕትነት ቢያስከፍለኝም አረገዋለሁ ለእኔ ምክንያቱም አሁን እንኳን ዛሬ እንኳን ሳያቸው አያሳፍሩኝም። ኳሊቲያቸውን በዛ ጊዜ በነበረው እንኳን አቅም እንደዛ ታቅለን ሰርተ ነው አሁን ሳየው ላይ ክፋ ይሰጥ ምናምን። ስለዚህ የአሁኑ የሙዚቃ አልበምሽም እንደሱ አይነት በርካታ ክሊፖች ይኖርታል? እኔ እንጃ የእውነት ከጠየቅሽኝ፣ እኔ እንጃ ከሶስት በላይ የምሰራ አይመስለኝም። በአሁኑ ለምን አሁን ሌላ በጣም ብዙ የኔን ሰዓት የሚጠይቅብኝ ስራ ስላለኝ ከሶስት ማስበለጥ አይመስለኝም። ምንድን ናቸው ሌሎቹ ስራዎች? እስካሁን ከዘረዘርናቸው ውጪ ሌላ ስራ አለሽ? ለምሳሌ ያላነሳ ነው የዲዛይን ስራ አለ። እንደውም ማጠቃለያ እናደርገዋለን ብዬ ከእሱ ውጭ ሌላ ስራ አለሽ? ነጋዴ ለመሆን አስቤያለሁ ወይም ነኝና ወደ እሱ ደግሞ ትንሽ ጠንከር ላደርግ እያሰብኩ፣ ወደ ማጠቃለያው እንሄዳለን። ስቱዲዮ አርፍደሽ ነው የመጣሽው፣ ስለዚህ ሰአታቸው አልቋል እያለን ነው አሁን። የምን ልንገራቸው? አርፍጄ እንደመጣ ስቱዲዮ አርፍጄ ነው የመጣሁት። በጣም ይቅርታ። የዲዛይን ስራ ትሰሪያለሽ። ካምፓኒ፣ ድርጅትም አቋቁመሻል። በእሱና ምን ደርሷል የዲዛይን ስራሽ? አሁን ኦልሬዲ ኢንቨስተር አግኝቼ ሼር እየገቡ ስለሆነ ብዙ መናገር አልችልም። ስሙን ሬጅስተር አድርገ ነዋል ግን በጣም በትልቁ በሁሉም እንትን በፋሽን ዙሪያ ባሉት አክሰሰሪ፣ ቦርሳ፣ ልብስ ላይ በትልቁ እንገባለን። ምንድን ነው ዲዛይን ልብሶችን፣ ጫማ፣ ቦርሳ ቦርሳን? ምታሪፊ እስቲ ንገሪን ስለ ስለሱ መቼ ነው የጀመርሽው? ምንድን ነው የምትሰሪው? ድሮ አሁን አንድ ስምንት ዘጠኝ አመት አይሆንም። ፋሽን መስራት ከበፊትም ነው፣ መወደው ነገር ነው። እጄ ስራ አይፈታም። ዳንቴል ወይ ኪሎሽ ምናምን ሰራለሁ፣ ቦርሳ ሰራለሁ፣ ልብስ ሰራለሁ፣ አክሰሰሪዎች፣ የአንገት ሐብል ጆሮ ጌጥ ምናምን። ሰዓት ደምሴ በጣም እናመሰግናለን። እዚህ የአሜሪካ ድምጽ ስቱዲዮ ተገኝተሽ ቃለ ምልልስ ስለ ሰጠሽን በጣም እናመሰግናለን። እግዜር ይስጥልኝ። እኔም በጣም ነው ማመሰግነው አክብራችሁ ስለጠራችሁኝ። ሳያት ደምሴን በጣም እናመሰግናለን። አድማጮች የሳያትን ቃለ ምልልስ በቪዲዮ ማየት ከፈለጋችሁ ሙሉን በፌስቡክ ገጻችን ላይ አት ቪኦኤ አምሃሪክ ብላችሁ ብትገቡ ታገኙታላችሁ። እዚህ ፌስቡካችን ላይ የምትከታተሉን ደግሞ የተለያየ አስተያየቶችን እየሰጣችሁ ነው። ዩሱፍ መሐመድ እንኳን ለገና በዓል አደረሳችሁ ብለናል። እንግዲህ የአውሮፓውያንን የገና በዓል ለሚያከብሩ ሁሉ እኛም እንኳን አደረሳችሁ እንላለን። እኔ እንኳን በግሌ የኢትዮጵያን ገና ነው ከብረው ። ስለዚህ የኢትዮጵያ ገና ሲደርስ ደግሞ እንኳን አደረሳችሁ እንባባላለን። እኔም በተመለከተ ማለት ነው። አስተያየቶቻችንን አየር ላይ አታቀርቡም የሚል አስተያየት አስፍርሃል። ለማቅረብ እንሞክራለን። እንግዲህ በተቻለን አቅም ሁሉ ሰዓት ሲበቃን ለማቅረብ እና እንሞክራለን። አስተያየቱን እንቀበላለን። ሀና ቆንጆ የሁልጊዜም ተከታታያችንና አስተያየት ሰጫችን ናት። እሷም እንዲሁ ዛሬ ለሰዓት ያላትን አድናቆት ገልጻለች። ለሰዓት ደምሴ እጅ ነስቻለሁ እያሉም አሉ። ሁላችሁም እናመሰግናለን። የምትሰጡትን አስተያየት እንቀበላለን። አንድ ሰው ደግሞ እንደው ማንበባችሁም ወይ የሚል ነገር ጽፏል። በእርግጥ ማንበብ እንችላለን። አንዳንድ ጊዜ ስቱዲዮ ተቻኩለን ስንገባ ይዘን የመጣነውን ዜና የማየት እድሉ ሳናገኝ የሚፈጠሩ ስህተቶች አሉ። ለሱ በጣም ይቅርታን እንጠይቃለን፣ እናስተካክላለን። ተከታዩ ዘገባችን ከደረጀ ጋር ይሆናል። ኮሜዲያን ደረጀ እዚህ ዋሽንግተን ዲሲ ነው ያለው። አሁንም በቅርቡ ደግሞ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ስቱዲዮ ተገኝቶ ነበር። ከሄኖክ ሰማ እግዜር ጋር ውይይት አድርጓል። የዚህ ውይይትም በቪዲዮ የተቀረጸ ነው። በቅርቡ በፌስቡክ ገጻችን ላይ ይለቀቃል። እስቲ ለዛሬ ከ በትላንትናው እለት አሰምተናችሁ የነበረውን የቃለ ምልልሱን የመጀመሪያ ክፍል ደግመን እናሰማችሁና በነገው ምሽት ደግሞ ክፍል ሁለትን ይዘንላችሁ እንቀርባለን። ኮሜዲያን ደረጀ ኃይሌ ከሄኖክ ሰማእግዜር ጋር እንኳን ደህና መጣችሁ። ፌስቡክ አት ቪኦኤ አማሪክ ላይ ሁላችሁንም እንደዚሁም ደግሞ በሬዲዮ ለምታዳምጡ እንኳን ደህና መጣችሁ። ዛሬ እንግዳ ይዘንላችኋል። ደረጃ ኃይሌ አዲስ ሙሽራ ነው፣ እዚህ አብሮን የሚገኘው ሁላችሁም በስራው ታውቁታላችሁ። እንኳን ደስ ያለ በቅርቡ ተሞሽረ። እንኳን አብሮ ደስ አለን። ሰርጉ እንዴት ነበር? በጣም አሪፍ ነበረ። በጣም ደስ ይላል። ወዳጅ ዘመድ ጓደኛ ሁሉም የሚችለውን ያደረገበት እኔን ያስደሰቱበት በቃ በጠቅላላ ለለፋው ለደከምከው ነገር ሁሉ ዋጋ ጊዜ ጠብቆ እንደሚከፈለ የታየበት ነውና እኔ በጣም ደስ ብሎኛል በዚህ አጋጣሚ ወዳጅ ዘመድ ጓደኞችን በሙሉ አመሰግናለሁ በጣም ጥሩ እንኳን ደስ ያለህ ደግሞ በጣም ቆንጆ ሴት አግብተሃል ባለቤትህን አስተዋውቀን ብዙ ሰዎች እንደዚህ በፍቅር ጠብ ያደረገችው ማን ብትሆን ነው ብለው ያስባሉ እስኪ ስለሷ ጥቂት በለን ሰብለ አድማሱ ትባላለች። የደብረ ዘይን ልጅ ናት። ጣሊያንና ቤሩት በርካታ ዓመታት ቆይታለች። ስንታዋወቅም በጣም በርካታ ጊዜያት ቆይተናል። እንግዲህ እንደታየው በፌስቡክም በተለያዩ ማህበራዊ ድረገጽ ሰርጉ እንዴት እንዳማረ እንዴት እንደነበረ ስለሚያውቁና ስላዩ ብዙ ዝርዝር መናገሩ ጊዜ ማባከን ነው። ያው ሁሉም አይቶታል። ልክ ነው እና የሰርጉን በደንብ ደምቆ ተመልክተነዋል። ደስ ይላል። ሂሳቡን ማንከፈል ስለ ወዳጅ ዘመድ አለ እኮ ወዳጅ ዘመድ ውሎ ይግባ። ወዳጅ ዘመድ እኛ ብዙም ያወጣነው ወጪ የለም። ወዳጅ ዘመድ ነው ሁሉን ነገር ያደረገው በአንድ ደረጃ ብትሄድ ጸጋ ይሸቱ በአንዱን ሰጥቶ ነው። እንደገና ምግብ የመጡትን ምግቦች ዮናስ ጨርጨር አለ እዛ ካዛንችስ እና ሌሎች የሱ አይነት ስራ የሚሰሩ የሎካንዳ ቤት ባለቤቶች አሉ። ቢጃ ኢትዮጵያ ደግሞ ማወራረጃውን አድርጎታል። ዲኮሩን ደሞ አሹ ዌዲንግ ዲኮር እሱ አድርጎታል። ድምፅ እንደምታያቸው ሁሉም ሞዳይ ዘመድ መጥቶ በፍቅር በደስታ የተጫወቱትየደመቀ ሰርግ ነበር። አዳራሹን ብቻ ነው የከፈለው ትንሽ በቃ፣ በተረፈ መኪናውን ራሱ የሰርጉን መኪና የፈቀዱልን ራሳቸው በጣም የሚመሰገኑ ናቸው። ምንም ወጪ የለም። በቃ ደስ ይለ ይሄ በጣም ደስ ይላል። እኔ ምን ብያሰብኩኝ ተሳስቼ ነው ለነገሩ እንግዲህ ሰርጉን ካደረገ በኋላ በፍጥነት እንደው በብርድ አሜሪካ ሀገር የመጣው ሂሳቡ በጣም በዝቶበት ነበር ማለት ነው ብያሰብኩ። አይ የተሰጠኝ ቪዛ የሁለት ዓመት ነበር፣ እና ሰርጉንም ሳዘጋጅ አንዳንድ ስራዎችንም ስሰራ ቀስ እያለ ሊያልቅ ሆነ ቪዛው ስለዚህ ከመቃጠሉ በፊት እና እኔም በንዴት ከመቃጠል የ ለምን ቀደም ብዬ አልመጣም ብዬ ነው። በዚህ በክረምቱ መጀመሪያ ላይ መጣሁኝ። የመጣሁበት ወቅት ምናልባት ብርድ ነው መሰለኝን ያላወቅኩም። ብዙ ሰው ለምን ይህ እንትኑ መረጥክ ይሉኛል። ማየት ደግሞ አንዳንዴ ጥሩ ነው እና ከገሬ ክረምት ጋር ሳነጻጽረው አይ እኛ ጋር ክረምት የለም አልኩኝ። በቃ አሳቀኝ። በቃ ካሌንደር ላይ ሰኔ ሐምሌ ነሐሴ የሚለውን አይቼ ሳቀን። የመጣው ክረምት ማለት ምን ማለት እንደሆነ ገና እዚህ ተጀምሮ አይቸው በጣም ነው የገረመኝ። በረዶው ወርዶ እስከ ሶስት አራት አምስት ቀን ድረስ የሚቆይበት ሁኔታ ነው። በአካፋ የሚዛቀው እኛ ጋር በረዶውን አይተ ነው እኮ ዞር ብለን ስንመለስ የለም ማምቷል። እንግዲህ እዚህ የመጣኸው ለረፍትም አይደለም፣ የስራዎችህን እየተዘዋወርክ ለመጀመሪያ ጊዜ በሰሜን አሜሪካ ለአድናቂዎች ለተመልካቾች ታቀርባለህ። እስቲ ስለ ስራ ምንድን ነው አሁን ወደዚህ ይዘህ የመጣኸው ስራ? በአብዛኛው ጓደኛ ጋብዞኝ ነው የመጣሁት፣ ጉብኝት ነው። እኔ በመጀመሪያ ደረጃ ሀገር መጎብኘት ነው ፈልገው እና አንዳንድ ከተሞችን እያየሁ ሆነም ቴክኖሎጂ ጋራ ያው ግራ ቢገባም ከቴክኖሎጂ ጋራ እየተግባባህ ተግባባም አይተህ ዓለም የደረሰበትን ደረጃ ታያለህ። ጓደኛ ጋብዞኝ ነው ይህንን ቪዛው የሚያገኘሁትና በዛ ምክንያት የመጣሁት። ከዛ እንግዲህ ስራዎች ወደፊት ደረጃ በደረጃ ሄደን ተመልሰን ስንመጣ በጥሩ ጊዜ ተወስዶበት በጥሩ ቅንጅት ለመስራት ነው። ከነ ክቤ ከነ መስከረም ጋር እንዲሁም ቅንጅቱ ራሱ በጣም ነው። እዚህ አቅርበ ነበረ ዋሽንግተን ዲሲ ከመስከረም ጋር ያው የሰርጉን ዌልካም ሲጋብዙኝ በዛው ነው። አዎ፣ አዎ። ከዛስ በኋላ አሁን ወደ ሌላ አካባቢዎች ተዘዋዘ እንሄዳለን። ገና ነው እንግዲህ አሁን የተነጋገርን ያለ ነው። እስቲ ስለ ቀልድ ስራዎች እንነጋገር። ያው ቀልድ ህይወትህ አካል ነው፣ የምትታወቀውም በሱ ነው። ቀልድ ለአንተ ምንድን ነው? እንግዲህ ቀልድ በሰራም በልዩ ልዩ ነገሮች የደከመን አእምሮ ዘና ማድረጊያ ነው። ቀልድ የከፋውን ሰው ፈገግ እንዲል ማድረጊያ ነው፣ ወይ ደግሞ ለመዝናናት መጥቶ የበለጠ እንዲዝናናም ማድረጊያ ነው። ቀልድ ለእኔ የሚተረጎምልኝ እንደዚህ ነው። ቀልድ ለእኔ በቃ የከፋውን ወይም የደበረውን ወይም ደግሞ ሆነ ነገር ድብት ያደረገውን ሰው ዘና እንዲል ማድረግ ነው ቀልድ ቀልድ ፈጥሮ ማዝናናት ማለት ነው። የማህበረሰብንም ሁኔታዎች መረዳትን ይጠይቃል። አንተ የምትኖረው ኢትዮጵያ ነው። አሁን ደግሞ እዚህ በዩናይትድ ስቴትስ የሚኖሩ በውጭ ሀገር የሚኖሩ ዳያስፖራ ነው ምትሏቸው፣ ምትሉ ልበን እንጂ ያለ እንዴት ነው ይለያል? የምትሰራቸው ስራዎች በተለይ በውጭ የሚኖሩት እውነታቸው ይለያል፣ የሚያስቃቸው ነገር ይለያል። ይሄ ያንተንም ስራ የሚቀይር ነው ወይስ እነሱን ወዳ ማምጣት ነው? በምን ይለያል? ኢትዮጵያ መድረክ ላይ ስትወጣና እዚህ መድረክ ላይ ስትወጣ። እንግዲህ ያው ኢትዮጵያም እዚህም መድረክ ላይ ስትወጣ የምታገኘው መጀመሪያ ሰው ነው የሀገርህን ሰው። ስለዚህ እዛ መድረክ ላይ የመጣው ሰው ሊዝናና ነው መዝናናት በሚለው ነገር ላይ ሁለቱም የሚያጋራቸው ነገር ስላለ ለመዝናናት ነው የመጡት። ሌላ እዛ መድረክ ሲወጣና እዚህ ያለው ለእኔ እንደ ልዩነት ብዙም አልታየኝም። እዚህ ግን ብዙዎቹ ስራ አቆመው ወይም ስራ እንደወጡ ከሚሰሯቸው የተለያዩ ስራዎች ጊዜ አብቃቅተው መጥተው እዚህ የሚመለከቱት፣ እዛ ደግሞ በአብዛኛው የእረፍት ጊዜ ላይንና አውድ አመት ሲሆን ነው የሚሰራው ወይም ደግሞ አንድ ኤቨንት ተዘጋጅቶ ረጅም ጊዜ ቀስቀሳ ተደርጎ ነው የሚዘጋጀውና ለእኔ ምንም አይነት ልዩነት የለውም ብዬ ነው የማስበው። ምን ትፈልግ ያለሽ አንቺ ልጅ፣ ከዚህ በላይ ፍቅረኛ በጃጅ አለ ብሎ፣ ከዚህ በላይ ማሰብ ድካም ነው ይበጃል፣ መሰብሰብ አለ። በርግጥ በየቤቱ ሸጋ ሀገሩ ላይ ሲመሽ ሲነጋ አለ። እንግዲህ የተከበራችሁ አድማጮቻችን የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። ሆርን አት ቪኦኤ ኒውስ ዶት ኮም ላይም አስተያየቶቻችሁን ላኩ። በሰላም በጤና ያገናኘን። ሳስተናግዳቸው ያመሸውት ጽዮን ግርማ ነኝ። ዝግጅታችንን ሲያቀናብረልን የቆየው ደግሞ ሞክቤል ያቤሮ ነው። የስርጭት መሐንዲሱ ዳን ክራፍተን አብሮን ነበር። ዲጄ ፋትሱም የጋቢና ዲጄ በመሆን ከኛ ጋር ነበር። መልካም ምሽት። በነገው ጉዞ እንገናኝ። ከጀመረው ሙዚቃ ጋር አብራችሁን ቆዩ። zi battai vi cam nano midalba smalite azile la me cunina nella mae midal kush bash smal pe clic clic gala fondina ma ya caiga ma se do chigama cunina vi nozi ne bacchish ne bacchish ona sreal la takas shani e le giun le ma nu le gi di no shan ganci fa rin na walu alu e Level love you because if i lay my